ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተደረገው የህዝብ አስተያየት ጥናት ወደ ሰማኒያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የአስቸኳይ ጊዜ አዋጁ እንደሚቀጥል ፍንጭ ከሰጡበት የፓርላማ ንግግራቸው የተወሰደ ነው። የህዝብ መረጃ ሲባል ግልጽና ይፋዊ መሆን ይኖርበታል። በምን አይነት ሁኔታ ይህን መረጃ እንዳሰባሰቡ ለመላው የኢትዮጵያ ህዝቦች ግልጽ ያደረጉበት ነገር የለም። ይህንን ሲናገሩም የሰጡት ማብራሪያ የለም። እኚህኛው ደግሞ የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ ኮሚቴ አባሉ አቶ ጥሩነ ገምታ ናቸው። በጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጅ ዙሪያ ያተኮረ የፓርላማ ንግግር የተለያዩ ተቃዋሚ ፓርቲዎች ከሰጡት ምላሽ ውስጥ የተወሰደ ነው። ሌሎችን ጨምሮ ሙሉ ዘገባው በእለቱ አቢሮ ይቀርባል። እንዲሁም ከዓለም ዜናው መካከል በርከት ያሉ ዝርዝሮች አለን። እሱንም በሰዓቱ እናቀርባለን። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራሙን የሚያቀናብረው ንጉሱ ታምሬ እና ከስርጭት መሀንዲሱ ጋር አብረን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና መልካም ምሽት የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይ የመጨረሻ ሁለት ምስክሮቹን ዛሬ ለፍርድ ቤት አሰምቷል። ተከሳሽ የፈጸማቸው ድርጊቶች ሰላማዊ የፖለቲካ ትግል መርሆችን ያልጣሱ መሆናቸውን ምስክሮቹ ለፍርድ ቤቱ አስረድተዋል። ፍርድ ቤቱም ቀሪ የተከሳሽ የድምፅ ከምስል ማስረጃዎች ከሚመለከታቸው የመንግስት አካላት ጋር ተሟልተው እንዲቀርቡ አዞ ተለዋጭ ቀጠሮ ሰጥቷል። መጽሔታችን ላይ ዝርዝር እናክላለን። የሶማሊያ ባህር ኃይል አባሎች ዛሬ ሐሙስ ከባህር ላይ ዘራፊዎች ጋር ባካሄዱት የተኩስ ልውውጥ ሁለት የሃቦ ከተማ ነዋሪዎች መቁሰላቸው ተገለጠ። የዓይን እማኞች ለአሜሪካ ድምፅ የሶማሌ አገልግሎት ሲናገሩ የፑንትላንድ ባህር ኃይሎች የሽሪላንካን ስምንት መርከቦች ላገቱ ታጣቂዎች ጦር መሳሪያ የጫነች አንዲት ጀልባ እንደጠለፉ ገልጠዋል። መርከቦች ሳይሆኑ መርከበኞች ናቸው። የተኩስ ልውውጡ የተካሄደው ከትናንት በስቲያ ማክሰኞ ሲሆን የቆሰሉት ሁለቱም ሰዎች ምድር ላይ እንደነበሩ ተገልጧል። ደቡብ ሱዳን ውስጥ ያለው ሁኔታ ካለፉት ጥቂት ወራት ወዲህ እየከፋና እየባሰበት መምጣቱን አንድ ከፍተኛ የተባበሩት መንግስታት ባለስልጣን እንዳስጠነቀቁ አዲስ የወጣ ሪፖርት ለድርጅቱ የሰብአዊ መብት ጥበቃ ካውንስል ማቅረቡ ተገልጧል። በደቡብ ሱዳን የድርጅቱ የሰብአዊ መብቶች ጥበቃ ኮሚሽን ሊቀመንበር ያስሚን ሱካ በሰጡት ማስጠንቀቂያ የመብት ጥበቃ አያያዙ በጥልቅ ሊፈተሽ እንደሚገባ ተናግረዋል። እንደ አውሮፓ አቆጣጠር የ2015 ቱን የሰላም ስምምነት ያጸደቀው ፍርድ ቤት ውሳኔም በአመቱ መጨረሻ ላይ በስራ ሊተረጎም እንደሚገባ ያስሚን ሹካ ጨምረው አስገንዝበዋል። ደቡብ ሱዳን ውስጥ ያለው ሁኔታ ካለፉት ጥቂት ወራት ወዲህ እየከፋና እየባባሰ መምጣቱን አንድ ከፍተኛ የተባበሩት መንግስታት ባለስልጣን እየጠቀሱበትን ያነበብ ነው። ባለፈው ማክሰኞ በሩሲያ መንግስት የመገናኛ አውታር የተላለፈ አንድ ቃለ ምልልስ ከሊቢያ መንግስት ተቀናቃኝ ኃይሎች አንደኛው የሞስኮን ከፍተኛ ድጋፍና እርዳታ እንደሚሻ የሚጠቁም ነው ተባለ። ይህም በክልሉ የሚገኝ የዩናይት ስቴትስን ወታደራዊ አዛዦች እንዳሳሰበ ተገልጧል። የተወካዮች ምክር ቤት አፈ ጉባኤ አጉላ ሳሌ በክሬምሊን ቁጥጥር ስር ላለው ኖቬስቲ የዜና ወኪል በሰጡት ቃል በጄኔራል ካሊፋ ሀፍተር ለሚመራው ለሊቢያ ብሔራዊ ጦር ኃይል ተዋጊዎች ሩሲያ እርዳታ እንድሰጥ መጠየቃቸውንና የሩሲያ ምክር ቤት አባሎችም ምስራቃዊ ሊቢያን እንዲጎበኙ ግብዣ ያደረጉላቸው መሆናቸው ተመልክቷል። ብዙዎች ወታደሮቻቸውን ሩሲያ ነው የሰለጠኑት፣ ቋንቋውን ይናገራሉ፣ የጦር መሳሪያውን ማጠቃቀም ይችሉበታል ሲሉ ሳልህ መናገራቸው ተሰምተዋል። የሊቢያ በጋዳፊ አስተዳደር ለወታደራዊ አገልግሎት የተበደረችው የአራት ቢሊዮን ዶላር እዳ ለመክፈል ሳልህ ቃል መግባታቸውም ተሰምተዋል። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአዲስ መልክ ያወጡት የጉዞ እገዳ በተግባር ላይ ከመዋሉ ከሰዓታት በፊት በሐዋይ ያሉ አንድ የፌዴራል ዳኛ እንዲታገድ በየኑ። ትራምፕ ታዲያ እስከ ከፍተኛው ፍርድ ቤት ድረስ በመሄድ እታገለዋለሁ ሲሉ በቁጣ መናገራቸውን ዘጋቢያችን ሪቻርድ ግሪን ባጠናቀረው ሪፖርት ገልጧል። አዳርጅ ፍሳዬ ትራምፕ በናሽቪል ቴኔሲ ባደረጉት ንግግር የዳኛ ዴሪክ ዋትሰን ውሳኔ ከሚገባው በላይ የሄደ ነው በማለት የሀገሪቱ ፕሬዚደንት እንደመሆናቸው መጠን የአሜሪካውያንን ደህንነት ለመጠበቅ ሲባል ወደ ሀገሪቱ በሚገቡት ላይ ቁጥጥር የማድረግ ስልጣን አለኝ ብለዋል። አደጋው ግልጽ ነው። ህጉም ግልጽ ነው። የበላይነት ትዕዛዝ እንደሚያስፈልግም ግልጽ ነው። የተመረጥኩት የተበላሸውንና አደገኛ የሆነውን ሥርዓት ለመለወጥ ነው። አገራችንን አዳክሞና ለአደጋ አጋልጠው የህዝባችንን ደህንነት እንዳይጠበቅ ስላደረገው መንግስት ነው የማስበው። የፌዴራል ዳኛ ዴሪክ ዋትሰን የሐዋይ ጠቅላይ አቃቢ ህግ ዳግ ቺን ያቀረቡትን ክስ በመደገፍ ነው የበየኑት። ዳኛችን ሙስሊሞች ከሚበዙባቸው ስድስት ሀገሮች ፍልሰተኞችና ሌሎች ሰዎች ወደ ዩናይትድ ስቴትስ እንዳይገቡ ጊዜያዊ እገዳ መጣል ሙስሊሞችን ኢላማ ስለሚያደርግ የሀገሪቱን ህገ መንግስት ይጻረራል፣ በአሜሪካ የሚማሩ የውጭ ሀገራት ተማሪዎችንና ለሀዋይ ወሳኝ የሆነውን የጉብኝት ኢንዱስትሪን ይጎዳል ብለዋል። ሀዋይ ጉዳዩን በፍርድ እንዲዳኝ ያቀረበችው ለእኛ ወሳኝ ጉዳይ በመሆኑ ነው። በግማሽ ምዕተ ዓመት ወደ ኋላ መልሶ በመጡባቸው ሀገራትና በሃይማኖት ለይቶ የሚያዳላ ትእዛዝ ሲመጣ በአጽንኦት መቃወም ይኖርብናል። ትራምፕ ስልጣን እንደያዙ ከአንድ ሳምንት በኋላ ያወጡት የመጀመሪያው የጉዞ እገዳ ትእዛዝ የኢራን፣ የሶሪያ፣ የኢራቅ፣ የሊቢያ፣ የሶማሊያ፣ የሱዳንና የየመን ተወላጆች ለሦስት ወራት ያህል ወደ አሜሪካ እንዳይገቡ የመንግሥት የስደተኞች መርሃ ግብርም ለስድስት ወራት ያህል እንዲታገድ አዞ ነበር። ይኸው የእገዳ ትእዛዝ የኢሚግሬሽን ባለሥልጣኖች ትእዛዙ የሚመለከታቸውን ለይተው ለማወቅ ስለተቸገሩ በዓለም ዙሪያ ባሉት አውሮፕላን ማረፊያዎች ላይ ትርምስ ፈጥሮ ነበር። እገዳውን በመቃወም በርካታ ክሶች በመቅረባቸው የሳን ፍራንሲስኮ ፌዴራላዊ የይግባኝ ፍርድ ቤት ትእዛዙ እንዳይተገበር አቆመው። ትራምፕ በአዲስ መልክ ያወጡት የእገዳ ትእዛዝ ኢራቅን ከእገዳው አስወጥቷል። ሆኖም ቢያንስ ስድስት ሌሎች የዩናይትድ ስቴትስ ክፍላተ ግዛት አዲሱ የእገዳ ሕግም በተግባር ላይ እንዳይውል ክስ እየመሰረቱ ናቸው። በሌላ የዩናይት ስቴትስ ነክ ዜና የዩናይት ስቴትስ በሰሜን ኮሪያ የኒውክሌር ጦር መሳሪያ ላይ የምትከተለው ፖሊሲ መቀየር እንዳለበት ተገለጠ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን እንደገለጡት ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት እንዳትሆን የተሄደበት የሀያ አመታቱ ዲፕሎማሲያዊ አካሄድ መቀየር ያስፈልገዋል ነው ያሉት። እስያ ጉብኝታቸው ላይ ያሉት ቶኪዮ ላይ ዛሬ ሐሙስ አንድ ብለው የጀመሩት ከፍተኛ ዩናይት ስቴትስ ዲፕሎማት በክልሉ የሚያደርጉት ጉብኝት ዋና ዓላማም ጃፓን ከደቡብ ኮሪያና ከቻይና ጋር የሀሳብ ልውውጥ ለማድረግ እንደሆነም ተገልጠዋል። ቲለርሰን ከጃፓኗቻቸው ፉሚኮ ኪሺዳ ጋር በሰጡት ጋዜጣዊ መግለጫ ከሰሜን ኮሪያ ጋር በሰላም ለመኖር የምትፈልገው ዩናይትድ ስቴትስና አጎራባች ሀገሮች ለሰሜን ኮሪያም ሆነ ለሕዝቧ ስጋት ሊሆኑ አይገባም ነው ያሉት። በዚህም ግንዛቤ መሰረት ሰሜን ኮሪያ የኒውክሌር ጦር መሳሪያ ግንባታዋንና ጠባጫሪነቷን እንድታቆም ዩናይትድ ስቴትስ ጥሪ ታቀርባለች ሲሉም አሳስበዋል ቲለርሰን። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሜሪካ ትቅደም በጀታቸውን ይፋ አድርገዋል። በዚህ ላይ ሰፋ ያለ በመጽሔቱ ክፍለ ጊዜ ዘገባ ይኖረናል። አሉላ፣ ወደ አዲስ አበባ ነው የምንሄደው። አድማጮች፣ እስክንድር ፍሬው መስመር ላይ ነው። እስክንድር፣ እንደምናመሽ። የካፍ የአፍሪካ ኮንፌዴሬሽን ስብሰባ ተጠናቆ የሚመረጥም ሰው ተመርጧል ተብሏልና በአጭሩ ሰብሰብ ባድርገህ ንገረን እስቲ ውለውን እንዳልከውም አዲሱ እንግዲህ ከፍተኛ የዓለም አቀፍ የመገናኛ ብዙኃንን ትኩረት የሳበው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የፕሬዝዳንትነት ምርጫ ዛሬ ተጠናቋል። ለረጅም ዓመታት የእግር ኳስ ኮንፌዴሬሽኑን እየመሩት ካሜሩናዊው የሰባ አንድ አመቱ ኢሳ ሀያቱ አዲስ በመጡትና ምናልባትም አዲስ በሚባሉት የማዳጋስካር እግር ኳስ ኮንፌዴሬሽን ፕሬዝዳንት አህመድ አህመድ ተሸንፈዋል። ዛሬ ሀምሳ አራቱ የአፍሪካ እግር ኳስ ኮንፌዴሬሽን አባል ሀገራት በሰጡት ድምፅ ኢሳ ሀያቱ ሀያ ሲያገኙ የማዳጋስካሩ እግር ኳስ ፌዴሬሽን ፕሬዚዳንት አህመድ አህመድ ሰላሳ አራት ድምፅ በማግኘት በከፍተኛ ውጤት ነው ያሸነፉት። አዲሱ ኢሳ ሀያቱ እንደሚታወቀው በአስራ ዘጠኝ ሰማንያ ስምንት እንደ አውሮፓውያን አቆጣጠር ኢትዮጵያዊውን ይድነቃቸው ተሰማን ይድነቃቸው ከዚህ ዓለም በሞት መሌታቸውን ተከትሎ ከተኩ ጊዜ ጀምሮ እነሆን ለሀያ ዘጠኝ አመታት የአንድን የእግር ኳስ ኮንፌዴሬሽን እየመሩ ሰው ናቸው። ረጅም ጊዜ በመቆየትም ሪከርድ የያዙ ናቸው። አዲሱ ለምሳሌ ጆ ሀቫላንጅ ሀያ አራት አመት ነበር የቆዩት። ሴብ ብላተር አስራ ሰባት አመት ነበር የቆዩት። ኢትዮጵያዊው ይድነቃቸው ተሰማ ካፍን ሲመሩ አስራ አምስት አመት ነው የቆዩት። ካሜሩናዊው ሀያ ዘጠኝ አመት ከቆዩ በኋላ ዛሬ እንግዲህ አዲስ በሚባሉ ሰው ተሸንፈው ስልጣናቸውን አስረክበዋል። እግር ኳስ እንግዲህ ቁጥር አንድ ተወዳጅ በሆነባት አፍሪካ ከአፍሪካ ድርጅት በፊት ወይም ቀድሞ የተመሰረተውን ተቋም ለረጅም አመታት የመሩት ሰው ዛሬ እናመሰግናለን። ከፍተኛ ትኩረት ስቧል። መልካም እስክንድር ዘገባ። በስፖርት ዝግጅትም ተመልሰ የምትመጣበት ይሆናል። እናመሰግናለን። አድማጮች ለዜና የተመደበው ክፍለ ጊዜም በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን በሰዓቱ የዓለም ዜና የጀመረው የሐሙስ መጋቢት 7 29 ዓመተ ምህረት ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። አሁን በቀጥታ ወደ ዕለቱ አቢረስ በቀጣዩ አብይ ርዕስ እስክንድርን እንደገና ልናመጣ ነው። ተፈጻሚነት ጊዜው ከአንድ ወር በኋላ የሚጠናቀቀው የአስቸኳይ ጊዜ አዋጅ በከፊል ሊራዘም እንደሚችል ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ አስታውቀዋል። በአዋጁ የተጠቀሱ አብዛኛዎቹ ክልከላዎች ትናንትና ተነስተዋል ተብሏል። የአገሪቱ የጸጥታ አካላት በአንድ ዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ግን ሙሉ በሙሉ አልተወገዱም ብለዋል ጠቅላይ ሚኒስትሩ እስክንድር ፍሬው እንዳልኩት ይዘግባል። የመንግስታቸውን የግማሽ ዓመት አፈጻጸም ሪፖርት ዛሬ ለፓርላማው ያቀረቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወቅታዊ የሆኑ ጉዳዮችንም አንስተዋል። በአገሪቱ እየተተገበረ ያለው የአስቸኳይ ጊዜ አዋጅ ደግሞ ከተነሱት ጉዳዮች አንዱ ነው። መስከረም 28 ቀን የታወጀውንና ለአምስት ወራት በስራ ላይ የቆየውን አዋጅ በተመለከተ የአስቸኳይ ጊዜ አዋጅ ኮማንድ ፖስት በቅርቡ ግምገማ ማድረጉን ጠቅላይ ሚኒስትሩ አስረድተዋል። ሂደቱን ደረጃ በደረጃ ወደ መደበኛ የሕግ ማስከበር ስርዓት ለማሸጋገር የሚያስችል መመሪያ መዘጋጀቱንና ወደ ትግበራ መገባቱንም ተናግረዋል። ከዚሁ ጋር በተያያዘ ትናንት በአስቸኳይ ጊዜ አዋጅ ኮማንድ ፖስት የተሰጠው መግለጫ በአዋጁ የተጠቀሱ አብዛኛዎቹ ክልከላዎች መነሳታቸውን ያመለከተ ነው። ይህም ሆኖ ግን ጠቅላይ ሚኒስትር ኃይለ ማርያም እንዳሉት በተለይ የአገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥ በምሳሌነት የጠቀሷቸውም አሉ። አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦች እና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱን ቢሆን ከሕዝባችን ጋር ተጨማሪ ውይይት በማካሄድ እና በተግባርን እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በሕዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል። መስከረም 28 2009 ዓ ም የታወጀው የአስቸኳይ ጊዜ አዋጅ የቆይታ ጊዜ በያዝነው ወር መጨረሻ ይጠናቀቃል። የህዝብ ተወካዮች ምክር ቤት በሁለት ሶስተኛ ድምፅ ይህንን አዋጅ ሊያድስና ሊያስቀጥል ይችላል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ማብራሪያም በከፊል መራዘሙ የማይቀር መሆኑን ያመለከተ ነው። ይህ ደግሞ የአብዛኛው ህዝብ ድጋፍ እንዳለው ነው ያብራሩት። ከዚህ ቀደም ለተከበረው ምክር ቤት ባቀረብኩት ማብራሪያ መሰረት በተደረገው የህዝብ አስተያየት ጥናት ወደ ሰማንያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የአስቸኳይ ጊዜ አዋጅ ውስጥ ጸንቶ በሚቆይበት በሚቀጥለው አንድ ወር ጊዜ ውስጥ ጥልቅ ጥናት በማካሄድ ለተከበረው ምክር ቤት የጥናቱን ውጤት በማቅረብ የምናጸድግበት ሁኔታ ይኖራል። ይህ ጥናት በሚቀርብበት ጊዜም በህገ መንግስቱ አንቀጽ ዘጠና ሶስት ንዑስ አንቀጽ ስድስት ሰ መሰረት ምክር ቤቱ ያቋቋመው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድም አስተያየቱን አጠናክሮ ያቀርባል የሚል እምነት አለኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ማብራሪያቸው ከ21 ሀገር አቀፍ የፖለቲካ ፓርቲዎች ጋር በመካሄድ ላይ ስላለው የቅድመ ድርድር ውይይትም አንስተዋል። እርሳቸው እንዳሉት ከአንዳንድ አካላት እየቀረቡ ያሉ የተሳሳቱ ሀሳቦች ሂደቱን እንዳያደናቅፉት ይሰጋሉ። ወደ ውይይትና ድርድር የገባ ነው በፍርሃትና በውጭ ኃይሎች ግፊት አይደለም ሲሉ ነው ጠቅላይ ሚኒስትሩ ያብራሩት። ከኤርትራ ጋር ያለውን ግንኙነት በተመለከተም የሁለቱን አገሮች ወንድምና እህት ህዝቦች ጥቅም ሊያጎለብት በሚችል ቅኝት የሚመራ መሆኑን ነው የተናገሩት። በኤርትራ ያለው ሁኔታም ከመሻሻል ይልቅ እየተባባሰ መጥተዋል ሲሉን ያብራሩት። በአሁኑ ወቅት ከኤርትራ እየተሰደዱ የሚመጡ ወንድሞቻችንና እህቶቻችን ቁጥር በየቀኑ ከመቶ ሀምሳ እስከ ሁለት መቶ የደረሰ ሲሆን ከዚህ ውስጥ ወደ አንድ አምስተኛ የሚሆነው ደግሞ ወታደሮች መሆናቸው ሁኔታው ከወትሮም እየከፋ መሆኑን የሚያሳይ ነው። የኢትዮጵያ መንግስት ለወንድምና እህት ሕዝቦች የሚያደርገውን አቀባበል በነበረው በወንድማማችነትና እህትማማችነት መንፈስ አሁንም አጠናክሮ የሚቀጥል ይሆናል። በተቃራኒው ደግሞ የኤርትራ መንግስት ኢትዮጵያን ሊያተራምሱልኝ ይችላሉ በሚል ተስፋ ከተለያዩ አካባቢዎች የሚሰበስባቸውን ፍርፋሪ በመጠቀም አሰልጥኖና አስታጥቆ የሚልካቸው ጀሌዎች በአካባቢው ህዝብና ሚሊሻ እንዲሁም በጀግናው የመከላከያ ሰራዊታችንና ሌሎች የጸጥታ ኃይሎች ተመልሶ ነጋሪ ሳይቀር እየተደመሰሱና እየተያዙ ያሉ በመሆኑ ህዝቡና የጸጥታ ኃይሎቻችን ለፈጸሙት አኩሪ ተግባር የላቀ የምስጋና አይን ላቀርብላቸው እፈልጋለሁ። ሁኔታው ከምንጩ እንዲደርቅ በአገር ውስጥም ሆነ በውጭ የምንሰራውን ስራ አጠናክረን እንቀጥላለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው የፓርላማ ቆይታቸው ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሪፖርታቸው በተለይ ያተኮረውም ኢኮኖሚያዊ በሆኑ ጉዳዮች ላይ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ልዩ ዘገባችን ይቀጥላል። አብይ ርዕስ የኢትዮጵያው ጠቅላይ ሚኒስትር ቀደም ብለው እንደሰማችሁት፣ አቶ ኃይለማርያም ደሳለኝ የአስቸኳይ ጊዜ አዋጁ ላይ የተናገሩትን አስመልክቶ የተቃዋሚ ፓርቲዎችም በየበኩላቸው ምላሽ ሰጥተዋል። እስክንድር ፍሬ ያነጋገራቸው የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ከነኚህ ውስጥ አንዱ ናቸው። በማንኛውም በዴሞክራሲ እ መልቲ ፓርቲ ሲስተም ውስጥ አለሁ የሚል መንግስት የጊዜያዊ አስቸኳይ አዋጅን አይደግፍም። በእኔ እምነት ማንኛውም የኢትዮጵያዊ ሕዝብ በሰላማዊ መንገድ የመኖርና መብቱን ያስጠበቀ ለመኖርና ለመስራት ከዚህ ከአስቸኳይ ጊዜ አዋጅ ውጭ መሆን አለበት። ምክንያቱም በየቦታው አሁን ለምሳሌ ወደ ስራው ሲሄድ ይህ አዋጅ እስካለ ድረስ በመንገድ ላይ ሊያዝ ይችላል፣ ሊጠየቅ ይችላል። ብዙ ጣጣዎች አሉ። ያም ሆኖ ይህ ትላንት የአስቸኳይ ጊዜ አዋጅ ጸሐፊ የሆኑት መከላከያ ሚኒስትሩ ሲናገሩ አብዛኛውን አስቸኳይ ጊዜ አዋጅን በተመለከተ በቀረና በቅርብ ጊዜ ውስጥ ሌላውም ደግሞ እንደማይኖር አስረድተዋል። ይሄ ጥሩ ነገር ነው። ምክንያቱም ሁላችንም የአስቸኳይ ጊዜ አዋጅ የሚባል ነገር በጣም አስከፊ ነገር ሲኖር ብቻ ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ተከታዩን አስተያየት ሰንዝረዋል። ወደ አዋጁ መግባታቸውን ድሮም የተቀበልነው አይደለም። አሁንም በዚህ ከቅርብ ጊዜ ወዲህ ከኢአዴግ ጋር ድርድር ይቻል እንደሆን የተቀመጥንበትም ሁኔታ አንዱም ድርጅቶች በነጻነት ከሕዝባቸው ጋር እየተገናኙ የዚህ ድርድር ውሎንም በሚመለከት እያስረዱ ድጋፍ እያገኙ መሄድ ነው ያለባቸው። ይህንን ደግሞ የታወጀው አስቸኳይ ጊዜ አዋጁ አይፈቅድም። ብዙው አካባቢዎችን ቀይ ቀጠና ይላል። ሌሎቹንም አካባቢዎች ከብቶ መውጣቱን የአካባቢው ማዕከላዊ ዚ አካል የሆነው ቅርንጫፉ ታች ድረስ ይሄዳል እና ያ እንደማያሰራ እንደማያንቀሳቀስ ነው የተረዳ ነው። አባሎቻችን ክፍለ ሀገር ያሉት ችግር አለባቸው። ስለዚህ እኛ እንደ መርህም ይህንንም ማንሳት አለባቸው። የምን ጥያቄም ስላነሳል ወደ ድርድሩ ልንገባ በምናደርገው ጥረትም ድራዘማል የሚባለው ጨርሶ ህዝባችንን የሚያሳዝን ከህገ መንግስታዊ አግባብም የማይፈለግና የማይጠበቅ እርምጃ እንደመሆኑ አቋማችን አስቸኳይ ጊዜ አዋጅ በአስቸኳይ ይነሳ የሚል ጥያቄ ነው ያለን። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮም በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአስቸኳይ ጊዜ አዋጅ ላይ ያተኮረ ንግግር አስተያየት ሰጥቷል። የስራ አስፈጻሚ ኮሚቴ አባሉ አቶ ጥሩነ ገምታ የአስቸኳይ ጊዜ አዋጁ ሲጀመርም ይህ ህገ መንግስታዊ ነው ወይም ህገ መንግስቱን በተጻረረ ሁኔታ የታወጀ ነው። ህገ መንግስታዊ ድንጋጌውን የሻረ አዋጅ ሆኖ እናገኘዋለን ወይም ደግሞ ከህገ መንግስቱ ጋር የሚቃረን ሆኖ እናገኘዋለን። እንግዲህ ጠቅላይ ሚኒስትሩ የህዝብ መረጃ አሰባስበናል፣ ከዚህ ውስጥም ሰማንያ ሁለት በመቶ አግኝተናል ብለዋል። የህዝብ መረጃን ካሰባሰቡ ተቀባይነት የማይኖረው ለምንድን ነው? የህዝብ መረጃ ሲባል ግልጽ እና ይፋዊ መሆን ይኖርበታል። በምን አይነት ሁኔታ ይሄን መረጃ እንዳሰባሰቡ ለመላው የኢትዮጵያ ህዝቦች ግልጽ ያደረጉበት ነገር የለም። ይሄንን ሲናገሩም የሰጡት ማብራሪያ የለም። ስለዚህ የራሳቸው የሆነ ምክንያት ሊፈልጉለት ካልሆነ በስተቀር የህዝብ አስተያየት የተሰበሰበበት እና ህዝብም ደግሞ ህገ መንግስታዊ የሆነ መብቴ ይሻር ብሎ አስተያየት የሚሰጥበት ምክንያት እኔ መሪ አንጻር ትርጉም አይሰጠኝም። እነዚህ የቀሩት በአስቸኳይ ጊዜ አዋጁ ላይ በከፊል የተነሱት መብቶች የሚጠቅሙት ነገር ምንድን ነው? መነሳታቸው የሚሰጡት ጥቅም አለ ወይ? ትናንትና የአስቸኳይ ጊዜ አዋጁ ሴክሬታሪያት እንደገለጸው የአስቸኳይ ጊዜ አዋጁ አካሎች ሳይሆኑ አስቸኳይ ጊዜ አዋጁን ለማስፈጸም የወጡ መመሪያዎች ላይ ነው ማሻሻያ የተደረገው። ነገር ግን ማሻሻያ አይደለም እየተጠየቀ ያለው እየተሳሰበ ያለው ማሻሻያ ሳይሆን አዋጁ ራሱ ጭራሹን እንድነሳ የሚፈለግ ሆኖ ነው እኛ የምንረዳው። መነሳት ያለበት ነው እንጂ መሻሻል ያለበት ነገር አይደለም። በጣም አመሰግናለሁ አቶ ጥሩነህ ጊዜ ልስጥልኝ። ስለሰጣችሁኝ እድል እኔም አመሰግናለሁ። የህዝብ ተወካዮች ምክር ቤት አንድን ያስቸኳይ ጊዜ አዋጅ በተደጋጋሚ እንዲታደስ የማድረግ ስልጣን አለው። የአሁኑ አዋጅ ሊታደስ የሚችለውም በዚህ መንገድ በምክር ቤቱ ሲደገፍ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ አጭር ዘገባ ደግሞ ወደ አስመራ ያሸጋግረናል። ቀደም ሲል ጽዮን ያቀረበችው ነው የሰማነው። ጽዮን እናመሰግናለን። ከኤርትራ በየቀኑ ሁለት መቶ የሚሆን ሰው ወደ ኢትዮጵያ እንደሚሰደድና ከመካከላቸውም አምስት ከመቶ የሚሆኑት የአገሪቱ ወታደሮች የነበሩ መሆናቸውን የኢትዮጵያ ጠቅላይ ሚኒስትር ዛሬ እንደገለጡት አይነት ቀደም ሲል ከኢትዮጵያ ለተሰማ መግለጫ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የሚከተለውን ተናግረው ነበር። ሰዎች ከኤርትራ የሚወጡት እዚህ ሀገር የፖለቲካ ማሳደድ ስላለ አይደለም። የሚወጡት ሰዎች ከሦስትና ከአራት ዓመታት በኋላ ጎብኚ እየሆኑ ይመጣሉ። ዋናው ችግር ጨቋኝ መንግሥት ወይም የተሳሳቱ የምጣኔ ሀብት ፖሊሲዎች ወይም ለኑሮ የማይመች ሁኔታ አይደሉም። ዋናው ችግር ጦርነትና ከኢትዮጵያ የሚመጣው የጦርነት ስጋት ነው። በመጀመሪያ ደረጃ ይህ መቆም አለበት። ኢትዮጵያ በዓለም አቀፍ ሕግጋት መሠረት ግዴታ አለባት። የአውሮፓ ሀገሮች ኢትዮጵያን ግዝፈት ባለው ሁኔታ ይደግፏታል። በኢትዮጵያ ላይ ጫና የማሳደር አቅም አላቸው። ስለዚህ ይህንን ጫናቸውን ኢትዮጵያ ሰላም እንድትሰጠን ለማድረግ ማሳደር አለባቸው። እንደ ሕዝብ፣ እንደ ሀገር በሰላም የመኖር መብት አለን። ይህ ሁኔታ መፍትሔ እንዳገኘ እነዚህ ችግሮች ሁሉ እንደሚወገዱ አረጋግጥላችኋለሁ። አድማጮች የምሽቱን አብይ ርዕስ ነበር የተከታተላችሁት። ወደ መጽሔቱ የትንታኔ ርዕስ እንሻገራለን። በአዲስ አበባ ከተማ ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ ቅዳሜ ማታ የደረሰው አደጋ ዛሬ አምስት ቀናት አስቆጠረ። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ በሰጡ ቃል የሟቾች ቁጥር አንድ መቶ አስራ ሶስት መድረሱን ነው የተናገሩት። ፍለጋው ደግሞ ቀጥሏል። በሌላ በኩል እስካሁን ምንም አይነት እርዳታ እንዳልደረሳቸው የሚናገር ወጣት የአሜሪካ ድምፅ ራዲዮ አነጋግሯል። እንዲሁም አደጋው ከደረሰ በኋላ ለተጎዱት ሰዎች ፈጣን ርብርብ አልተደረገም የሚሉ አስተያየት ሰጪዎችም ተሰምተዋል። የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ከዚህ አደጋ በህይወት ተርፈው በተለያየ ቦታ የሚገኙ ሰዎችን ለመርዳት ጥረት እየተደረገ እንደሆነና በዘላቂነት መልሶ እንዲቋቋሙ እንደሚደረግ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች። ስዩም በየነ ይባላል። የአስራ ሰባት ዓመት ወጣትና የአስረኛ ክፍል ተማሪ ነው። ቆሼ እየተባለ በሚጠራው ቦታ ተወልዶ ማደጉን ነግሮናል። በግቢው ውስጥም ተከራዮች እንደነበሩ ይናገራል። ስዩም ቅዳሜ ምሽት በቤታቸው ውስጥ የደረሰውን አደጋ ሲያስረዳ በእነሱ ቤት ውስጥ አራሷን የወንድሙ ሚስት ሊጠይቁ የመጡት አክስቱና ስድስት ቤተሰቦቹ በአጠቃላይ በአደጋው ሰባት ሰው ህይወታቸውን ማጣቱን ገልጾልናል። አክስቱ ወንድሙ የወንድሙ ባለቤትና ልጆቻቸው ከነዚህ ጋር በአጠቃላይ ሰባት ሰዎች፣ የስድስቱ ሰዎች አስክሬን ተገኝቶ ሲቀበር የሶስት ዓመት የወንድሙ ልጅ አስክሬን እስካሁን እየተፈለገ እንደሆነ ገልጾልናል። አያይዞም በግቢያቸው ውስጥ ተከራይተው የነበሩ ሶስት ሰዎች እንደነበሩና ከእነርሱ ውስጥም አንደኛው ቤተሰብ እናት ከሁለት ልጆቿ ጋር፣ ሌላኛው ተከራይ አምስት ቤተሰብ ያላቸው ሲሆን ሁለት እንግዶችን ጨምሮ በአጠቃላይ ሰባት ሰው። ሶስተኛው ቤተሰብ ደግሞ አራት ቤተሰብ ሲሆኑ እናት ከአንድ ልጇ ጋር በአደጋው ሕይወታቸው እንዳለፈ ገልጾልናል። ስዩም እንደሚለው ከእነሱ ግቢ ብቻ ወደ አስራ ሰባት ሰው ሕይወቱ አልፏል። የእርሱን የወንድም ልጅ እና ከአንዱ ቤተሰብ ደግሞ የተወሰኑ አስክሬን አሁንም ድረስ እየተፈለገ እንደሆነ ገልጾልናል። ሁሉም ሰዎች ሀዘን የተቀመጡት የተለያየ ቦታ እንደሆነም ይናገራል። ስዩም በአደጋው ልቡ ክፉኛ መጎዳቱን ይናገራል። ሁሉም ነገር ያጣሁት ተስፋም እንደቆርጥ ነገር ነው ያደረገኝ እንዳለ ይመክብ አለሁልህ ምናምን ይሉኝ ነበረ እንዳለ። ግን አሁን እነዛ ሲሆን አለሁልህ የሚለኝ ሰው ማዘኑ በጣም ነው የሚከብደው። እኔ በጣም የከፋኝ ተስፋን የቆረጥኩት ብላ። ይህ አደጋ ከመድረሱ በፊት ክረምት በመጣ ቁጥር ቆሻሻው የተወሰነ ሲደረመስ ችግር ይገጥማቸው እንደነበረም ገልጾልኛል። ሌላ ቀን የሚደረመስ ነበረ ግን ብዙም እንደዚህ አይመጣም። ከዚህ በፊት ማለት ነው። አዎ ክረምት ክረምት ሲደረመስ ነበረ። ልቦ ብቻ ነበር የሚደፍ ነው። የምን ቱቦ ይደፍን ነበር? የቆሻሻው ሲታጠብ ቱቦ አለ፣ ራሱ ይሄዳል። ያን ሲደፍነው ደግሞ ክረምት ዝናብ በሚዘንብበት ቁጥር ወደ ቤት ይገባ ነበር። እኛ ቤት ደግሞ አይደርስም ነበር። ወደ ውጭ ወጣ። ኮብልስቱን አልቀርም። በጣም ተከምሮ ነበር፣ እንደ ተራራ ነገር ነው። ቤታችሁ ተረፈ? አይ ምንም የተረፈ ነገር የለም፣ አልተረፈም ምንም ነገር። ከዚህ በፊት ቆሻሻው ሲደፍነው ቱቦን ቱቦውን እንደዚህ ክረምት ክረምት እንደዚህ አይነት ችግር ሲመጣ አላመለከታችሁም ነበር? አመልክተን ነበር ግን እሺ ሚሊዮን ደማ ማንም ችላ ብለዋል። ብዙ ጊዜ አመልክተናል። እርዳታ ተደረገላችሁ? እስካሁን ምንም አይነት እርዳታ አላየሁም። ምግብ እንዲህ ማን ነው የሚረዳችሁ? አሁን ምግብ ነው እንጂ የሚለበስ ነገር ምንም ወላ ወረዳ ነው የሚ ያስቀምጡት ግን እስካሁን ምንም ነገር አልመጠነ እና ምን ላይ ነው ያላችሁት እናንተ? አሁን ያው በአንድ ልብስ ነው ያለ ያለነው እስካሁን የት ነው ያላችሁ? ድንኳን ተክሎልን እዛ ነው ያለ ነው። ማን ነው የተከለው ድንኳኑን? ያው ማህበሩም አላዛ የምን ማህበር? የእድሮች እድር ቤት። ያው ከዜትን ጎርፍ ሲገባ ይተክሉልን ነበረ። አሀ ጎርፍ ሲመጣም ወታችሁ ይተከልላችሁ ነበር? አዎ። ስለዚህ እንዴት ነው ታዲያ እርዳታ የሚመጣው? አሁን መንግሥት እርዳታ እየሰጠን ነው ይላል ለዜጎቹ። አረምን ነገር እኔ እንዳየሁት ምንም የሚጠጣና የሚበላ ብቻ የሚመጣው ሌላ ነገር ምንም የለም። ማምሻውን ያነጋገርኳቸው የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ አሁን በህይወት የተረፉትን ሰዎች ለመርዳት ከፍተኛ ርብርብ እየተደረገ እንደሆነ ይናገራሉ። በዚህ አደጋ ለተጎዱት ድጋፍ እየተደረገላቸው ነው፣ እንዲሁም ደግሞ ፍለጋውም ቀጥለዋል። እንግዲህ ትናንትና የከተማዋ የከተማ ከንቲባ ብድር ባኩማ እንደገለጹት ወደ መጠናቀቁ ተቃርቧል። ከዚህ በኋላ የሚሆነው የአደጋው መንስኤ የሚያጠና አካል በአዲስ አበባ ዩኒቨርሲቲ እና ከቴክሳስ ዩኒቨርሲቲ እንዲያጠኑ የተጀመረ እንቅስቃሴ አለ። እንግዲህ እንደምታውቀው ይሄ በጣም አሳዛኝ ክሰት ነው። መንግስት ደግሞ በተቻለ መጠን ከህዝቡ ጋር በመሆን ዜጎቻችን፣ ባለሀብቶችም አርቲስቶችም እየተረባረቡ ነው ያለው የሃይማኖት ተቋማትም በተጎዱት ወገኖቻችን ጎን ለመቆም ዛሬም የከንቲባው ጽሕፈት ቤትም ድጋፍ ለማድረግ በሚፈልጉት ወገኖቻችን ተጨናንቆ ነው የዋለው። ሰዎቹ ለአደጋው ተጋላጭ ከሆኑ ቦታዎች መነሳታቸውን የኔ ነው የሚሉት ምንም ነገር ስለሌላቸው ሁሉም ሰው ተባብሮ ድጋፍ በማድረግ ሊያቋቁማቸው እንደሚገባ አሳስበው፣ ድጋፉ በአይነትም ሊሆን ይችላል፣ በካሽም ሊሆን ይችላል። አዲስ አበባ ከተማ አስተዳደር ከ ኢትዮጵያ ንግድ ባንክ የሳብ ቁጥር ከብተዋል፣ አካውንት ከብተዋል። በዛ ላይ እያስተዋወቀ ነው። ማንኛውም ሰው ሀገር ውስጥም ውጭም ያለው ሀገር ወዳድ ዜጋም ድጋፍ ማድረግ ይችላል ማለት ነው። ለተጎዱት ወገኖች እስካሁን ወይ ደግሞ ለጊዜያዊነት እንዲቆዩ የተደረገ ስፍራ አለ፣ በብዛት ይገኛሉ። ያን ብቻ ሳይሆን ደግሞ አደጋው በደረሰበት አካባቢ በራሳቸው ከዛ ያልወጡና በጊዜያዊነት እዛው መቆየት የሚያስችል ስፍራ የቆዩበት ሁኔታ አንዳንዶች አሉ። እነሱም ሳይዘነጉ እንግዲህ አስፈላጊ ድጋፍ እንዲደረግላቸው ጥረት እየተደረገ ይገኛል ማለት ነው። ዶክተር ነገሪ አያይዘው አካባቢውን በተመለከተ አሁን የነፍስ ማዳኑ ስራ ከተሰራ በኋላ ነገሮች ሲረጋጉ የሚታይ ይሆናል ብለዋል። እዛ ቦታ ላይ እየተገነባ ነው ስለሚባለው በወጥ ሁኔታም ጠይቅያቸዋለሁ በአፍሪካ የመጀመሪያ የሆነ ቆሻሻን ወደ ኃይል ማመንጫ የሚቀይር አንድ ፋብሪካ እዛ አካባቢ ተገንብቶ ኦልሞስት ተጠናቅቋል። ይሄ ፋብሪካ ከአዲስ አበባ ከተማና ከአካባቢው የሚወጡትን ቆሻሻ በመጠቀም ፕሮሴስ በማድረግ ወደ ሀምሳ ሜጋዋት የሚያመነጭ ፋብሪካ ነው የተገነባው። እንግዲህ ይሄ አካባቢ በጣም ሰፊ ቦታ ነው የያዘው፣ ቆሼ ተብሎ የምታወቀው አካባቢ ማለት ነው፣ አሁን የተደረመሰው። ስለዚህ ለወደፊት አሁን በተሰራው በአዲሱ የከተማ ማስተር ፕላን የተያዘ የልማት እቅድ አለ ማለት ነው በዛ እቅድ መሰረት መንግስትም ቀድሞ እኮ እዛ አካባቢ ኖሩ የነበሩትን ወገኖች ከዛ እንዲነሱ በማድረግ የራሳቸው ቦታ ወይ ደግሞ ሁኔታዎችን በማመቻቸት ያንን አካባቢ መልሶ ለማልማት በፕላኑ ውስጥ የገባ ጉዳይ ነው ማለት ነው። እሱ ተግባራዊ ይሆናል እቅድ እያለ ነው ይሄ አደጋ በድንገት የተፈጠረው። ለወደፊትም ደግሞ ከአደጋው የተረፉትን ለማቋቋም ጥረቱ ይቀጥላል። አካባቢውንም ደግሞ በታቀደው መሰረት ልማቱ ይቀጥላል ማለት ነው። ዶክተር ነገሪን ካነጋገርኩ በኋላ ሚፍታህ የተባለ ወጣት እህቱ ከነ ቤተሰቦቿ በዚህ ቦታ የሞተችበትና ና የባልና ሚስት ቤተሰብ ተለያይተው ሀዘን እንደተቀመጡ ገልጾ በእነርሱ በኩል ምንም የተለየ ያገኙት እርዳታ እንደሌለ ተናግሯል። ታ አሁን ባለው ሁኔታ ሳይሆን በእለቱ በነበረው የነፍስ አድን ስራ ቅሬታ እንዳለው ገልጿል። ሚፍታ የሚለው አደጋው የደረሰው ቅዳሜ ከምሽቱ ስምንት ሰዓት መሆኑን፣ እስከሚቀጥለው ቀን ጠዋት ድረስ ከአደጋው የተረፉትን ለማውጣት የተደረገው ጥረት አነስተኛ መሆኑን፣ ቆፋሪ መኪኖቹ በጣም አነስተኛ እንደነበሩ፣ ከመጡም በኋላ በቆሻሻ ውስጥ እጇን የምታውለበልብ ሴት እያዩ ሁሉ የቆፋሪ መኪናው አሽከርካሪ ጎማ ይተኛብኛል፣ ወደዛ አልሄድም ሲል ያስገደደው አካል እንዳል እንዳልነበር ተናግሯል። እነዚህንና ሌሎች አጠቃላይ መረጃዎችን በተመለከተ ከአዲስ አበባ መስተዳደር የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ዳግማዊት ሞገስ መረጃ ለማግኘት ያደረግኩት ከፍተኛ ጥረት ሊሳካልኝ አልቻለም። የፌዴራል ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ግን መንግስት በየጊዜው አስፈላጊውን መረጃ ለዜጎች ይሰጣል ሲሉ ቃል ገብተውልናል። በተያያዘ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሐዘን መግለጫ አውጥቷል። በደረሰው አደጋ የህይወት መጥፋት መቁሰልና ከመኖሪያ ቤታቸው የመፈናቀል አደጋ የተሰማውን ጥልቅ ሐዘን በመግለጫው ላይ አስፍሯል። አያይዞም ህይወታቸውን ላጡት ወገኖች ቤተሰቦችና የመቁሰል ጉዳት ለደረሰባቸው ወገኖች መንግስት ካሳ እንዲከፍልና ለመፈናቀል አደጋ ለተጋለጡት ደግሞ የመልሶ ማቋቋም ስራ እንዲያከናውን በመግለጫው አሳስቧል። ወደ መጨረሻ የትንታኔ ርዕስ እንሻገር አድማጮች። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ የመጨረሻ ሁለት ምስክሮቹን ዛሬ አሰምቷል። ምስክሮች ተከሳሽ የፈጸማቸው ድርጊቶች ሰላማዊ የፖለቲካ ትግል መርሆችን ያልጣሱ መሆናቸውን ለፍርድ ቤቱ ማስረዳታቸው ነው የተገለጠው። ቀሪ የተከሳሽ የድምፅ ከምስል ማስረጃዎች ከሚመለከታቸው የመንግስት አካላት ተሟልተው እንዲቀርቡ አዞ ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ መለስካቸው ዝርዝሩን ይዘዋል። ሁለቱ የአቶ ዮናታን ተስፋዬ የመጨረሻ ምስክሮች ዶክተር መረራ ጉዲናና አቶ እስክንድር ነጋ በተለያዩ ምክንያቶች የፍርድ ቤት ትዕዛዝ ሳይከበር ቀርቶ ብዙ ተደጋጋሚ ቀጠሮዎች እየተሰጡ ተሟልተው ሳይቀርቡ ቆይተዋል። ዛሬ ለመጀመሪያ ጊዜ ሁለቱም ምስክሮች ተሟልተው ቀርበዋል። የተከሳሽ ጠበቃ አቶ ሽብሩ በለጠ ለፍርድ ቤቱ ሁለቱ ምስክሮች የሚመሰክሩበት ጭብጥ ምን እንደሆነ ባጭሩ አስረድተዋል። የተከላካይ ጠበቃ ባስረዱት መሠረት ሁለቱም ምስክሮች የሰላማዊ ትግል አማራጮችና ዘዴዎች ምን እንደሆኑ እንደሚተነትኑ፣ ደንበኛቸው በፌስቡክ ገጻቸው ላይ ያሰፈሯቸው ሐሳቦች ሐሳብን የመግለጽ ነፃነት ገደቦችን ያላለፉ መሆኑን የሚያረጋግጥ ምስክርነት ይሰጣሉ ብለዋል። አቃቢ ህግ ጭብጡን ተቃውሟል። እንደ አቃቢ ህግ ክርክር ከሆነ አቶ ዮናታን ተከላከል የተባለበት ፍሬ ነገር እና የተከሳሽ ጠበቃ በጭብጥነት ያስያዙት ጉዳይ ጨርሶ ተያያዥነት የሌለው ስለሆነ ምስክሮቹ መመስከር ያለባቸው በፍሬ ነገር ጉዳይ ብቻ መሆን አለበት ብለዋል። የተከሳሽ ጠበቃ በበኩላቸው ያስያዙት ጭብጥ ተከሳሽ እንዲከላከል ከተወሰነበት ጉዳይ ጋር ያለውን ተያያዥነት አስረድተው ይህ የአቃቢ ህግ ተቃውሞ ከዚህ በፊትም ተነስቶ ውድቅ እንደተደረገ አስታውሰዋል። ፍርድ ቤቱ የሁለቱን ወገን ክርክር አዳምጦ የአቃቤ ህግን ተቃውሞ ውድቅ አድርጓል። ሁለቱም ምስክሮች የተከላካይ ጠበቃ ለፍርድ ቤቱ ባስያዙት ጭብጥ መሠረት ከ2008 ዓ ም ተዳሮር በፊትም ሆነ ከዚያ በቀድሙ ወራት በኦሮሚያ ክልል የተቀሰቀሰው ተቃውሞ በህዝባዊ እምቢተኝነት የሚፈረጅ እንጂ ከሽብር ጋር እንደማይያያዝ የዚህ መነሻ ደግሞ የመልካም አስተዳደር እጦት እና ተያዥ ጉዳዮች የሚፈጥሩት ናቸው ሲሉ በሰፊው ተንትነዋል። በአሸባሪነትና በህዝባዊ አመፅ በትጥቅ ትግልና በአሸባሪነት መካከል አሉ ያሏቸውን ልዩነቶችም አስረድተዋል። ተከሳሹ ፈጽመዋቸዋል የተባሉትም ድርጊቶች ሐሳብን በነፃ የመግለጽ መብትን የተከተሉና ገደቦቹንም ያልጣሱ ናቸው ሲሉ አስረድተዋል። ፍርድ ቤቱ በመጨረሻም ቀሪ የተከሳሽ የድምፅ ከምስል ማስረጃዎች ከሚመለከታቸው የመንግሥት መሥሪያ ቤቶች እንዲመጡ ትእዛዝ ሰጥቶ ለመጋቢት 27 ቀን 2009 ዓ.ም ቀጠሮ ቆርጧል። አቃቢ ሕግ ከአንድ ዓመት በፊት ዮናታን ተስፋዬን በፌስቡክ ገጹ ባሰፈራቸው ጽሑፎች ምክንያት የሽብር ድርጊት ፈጽመዋል ሲል ክስ እንደመሠረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ሰዓት ከሰላሳ አምስት መሆኑን ያመለክታል። ወደ ቀዳሚው የሁለተኛው አጋማሽ ርዕስ እንውሰዳችሁ። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ለውጭ ጉዳይ መስሪያ ቤቱ ለውጭ እርዳታ እንዲሁም አገራቸው የተባበሩት መንግስታት ድርጅትን ለመሳሰሉ ዓለም አቀፍ ድርጅቶችና ተቋማት የምትከፍለውንና የምትለግሰውን ችሮታ በመቁረጥ ገንዘቡን ወደ ወታደራዊ በጀታቸው እንደሚያዝሩና ጦራቸውንም እንደሚያጠናክሩ ግልጽ ማድረጋቸውን ዋይት ሀውስ ቤተ መንግስት አስታወቀ። ይህ የበጀት ክርከማ ወይም ቆረጣ የአሜሪካ ዲፕሎማሲ ይበልጥ የተሳካ እንዲሆን ያደርገዋል የሚሉ ተንታኞች ቢኖሩም የሰብአዊ መብት ተሟጋቾችንና አንዳንድ የራሷ ዩናይት ስቴትስ እንደራሴዎች የውጭ ጉዳይ መስሪያ ቤቱን በጀትና የውጭ እርዳታን የመቀነስ ሀሳብ በብርቱ እንደሚቃወሙ እየተናገሩ ነው። የአሜሪካ ድምፁ የውጭ ጉዳይ መስሪያ ቤት ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ሰለሞን አባተ ይዞ ቀርቧል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና በዓለም ዙሪያ ያሉ የአሜሪካ ኤምባሲዎች ከፍተኛ የሆነ የበጀት ቅነሳ ሐሳብ አንዣቦባቸው መቆየቱን በብሩኪንግስ ኢንስቲትዩት የዓለም አቀፍ ልማት ባለሙያው ጆርጅ ኢንግራም ለቪኦኤ ተናግረዋል። የሥራ አመራር በጀት ቢሮው የጠየቀው የ37 ከመቶ የበጀት ቅነሳ ቢሆንም አሁን እኔ እየሰማሁ ያለሁት ቅነሳው ወደ ሰላሳ ከመቶ እንደሚሆን ነው። የውጭ ጉዳይ ሚኒስትሩ ናቸው፣ የለም በመጀመሪያው ዓመት ያንን ያህል መቀነስ የለብንም፣ ወደ ሰላሳ ከመቶ እናወርደው ያሉት የአምነስቲ ኢንተርናሽናል የዩናይትድ ስቴትስ ጉዳዮች ተጠሪ አዶቴ አዌይ ለቪኦኤ በስካይፕ ሲናገሩ፣ ቅነሳው በስደተኞችና በሌሎችም ለጉዳት ተጋላጭ በሆኑ ሰዎች ላይ የበረታ ጫና እንደሚያሳድር አሳስበዋል። I think are all uh, extremely concerned about the not only the the የሲቪል ማህበረሰብ ድርጅቶች እና መንግሥታት መንግስታት እጅግ በጣም የሚጨነቁት ጥሪቱ በመቆረጡ ወይም በመቅረቱ ብቻ ሳይሆን ዩናይትድ ስቴትስ እንደ አጋር እንደ ፈጣሪዎች እና የመታደስ ምንጭ በተጨማሪም የሰብአዊ መብቶች ድምፅም ሆና በአካባቢው በመጥፋቷ ምክንያት በሚፈጠረው ክፍተትም ጭምር ነው። በሌላ በኩል ደግሞ የውጭ ጉዳይ መስሪያ ቤቱ በቢሮክራሲው ያበጠ ቤት በመሆኑ የበጀቱ መቆረጥ ይበልጥ የተሳለጠና የተቀላጠፈ ስራ እንዲያከናውን ይረዳዋል ከሚሉት መካከል ለሄሪቴጅ ፋውንዴሽን የሚሰሩት የቀድሞው ዲፕሎማት ጄምስ ሮበርትስ ሀሳባቸውን ለቪኦኤ ሰጥተዋል። የውጭ ጉዳይ መሥሪያ ቤቱ የተዋጣለት የአሜሪካ ሕዝብ ተጠሪ እንዲሆን በውጭ አገሮችም የተሳካ ተሳትፎ፣ ቀለል ያለ አሰራርና ወጪም እንዲኖረው ለማድረግ በቂ ቦታና ዕድል ያለው ይመስለኛል። ገንዘቡ ይበልጥ በአግባቡ ይወጣል። በዚህ ምክንያት የሚቆረጥ በጀት ይኖራል። የብሩኪንግስ ኢንስቲትዩት ጆርጅ ኢንግራም በተወካዮች ምክር ቤቱ ከፍተኛ ባለሙያም ሆነው ሰርተዋል። እናም ምክር ቤቱ እንዲህ ለገዘፈ የውጭ እርዳታና የዲፕሎማሲው ዘርፍ በጀት ቅነሳ ድምፅ ይሰጣል ብለው እንደማያስቡ ተናግረዋል። ባለፈው ወር ያየነው በተወካዮች ምክር ቤቱ የሕግ መምሪያውም የሕግ መወሰኛውም አካላት የሆኑ የሁለቱም ፓርቲዎች እንደራሴዎች። እንዲህ አይነቱ የበጀት ቅነሳ ፈጽሞ ተቀባይነት ያለው አለመሆኑን በአጽንኦት ሲናገሩ ተሰምቷል። ስለዚህም ምክር ቤቱ ይህን ሐሳብ ይመልሰዋል፣ በዚህ አይነቱ ግዙፍ የዲፕሎማሲ በጀት ቅነሳ ምክንያት እስላማዊ መንግሥት የሚባለውን ቡድን ለማሸነፍ የሚደረገውንም ጥረት ይጎዳዋል የሚል እምነት እንዳላቸው ሴናተር ሊንዚ ግርሃም አስጠንቅቀዋል። የውጭ ጉዳይ መሥሪያ ቤቱን በጀት ለመቁረጥ የምናሳልፈው ማንኛውም ውሳኔ ጦርነቱን ፈጽሞ እንዳናሸንፍ እንደሚያደርገን ኮሚቴው እንዲገነዘብ እፈልጋለሁ። እንደ እውነቱ ከሆነ ይህ እርምጃ አይሲስን ያስፈነድቀዋል። የፕሬዝደንት ትራምፕ በጀት በመጪዎቹ ወራት በተወካዮች ምክር ቤት ውስጥ እጅግ የበረታና የተጋጋለ ክርክር እንደሚጠብቀው ተገምቷል። ተከታዩ ከታዩ አድማጮች፣ በወቅታዊ ርዕሰ ጉዳይ ላይ ያተኮረ ቅንብር በዩናይት ስቴትስ የኢሚግሬሽን ፖሊሲ ዙሪያ ከሶስት የህግ ባለሙያዎች ጋር የተጀመረ ውይይት ነው። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በአዲስ መልክ ከልሰው ያወጡት የጉዞ እገዳ ተፈጻሚ ከሚሆንበት ሰዓታት አስቀድሞ ሐዋይ ክፍለ ግዛት የሚገኙ የፌዴራል ዳኛ በስራ ላይ እንዳይውል በጊዜያዊነት እገዳ የበየኑበት ፕሬዚዳንቱ በበኩላቸው እስከ ከፍተኛው ፍርድ ቤት ድረስ በመሄድ እታገለዋለሁ ሲሉ በቁጣ የተናገሩበት መሆኑ ቀደም ብሎ ተዘግቧል። ይህ በእንዲህ እንዳለ ግን የዩናይትድ ስቴትስ የኢሚግሬሽን ፖሊሲ የበልጥ ማነጋገሩና የበልጥም መረዳት የሚጠይቁ ተጨማሪ ጥያቄዎች መጋበዙ አልቀረም። አዎ ጉዳዩ በተለይም በብዙ ሚሊዮን የሚቆጠሩ በዩናይትድ ስቴትስ የሚኖሩ የመኖሪያ ፈቃድ የሌላቸውንና ሌሎችም ጭምር ማሳሰቡ አልቀረም። ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት መገባደጃ ከልሰው ያወጡትንና የሐዋይው ዳኛ አዲሱን ፕሬዚዳንታዊ ማዘዣ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና ይመጡ ይሆናል የተባሉትን ለውጦችና አንደምታ በጥልቀትና በቅርበት ለማየት የሚጥር ከሶስት የሕግ ባለሙያዎች ጋር የተጀመረው ተከታታይ ውይይት ለምሽቱ ባጭሩ ተይዟል። ተወያዮቹ የሚጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍጹም አቻም የለህ በዋሽንግተን ዲሲና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ህግ ዙሪያ ለረዥም ጊዜ ያገለገሉ ናቸው። አቶ ተክለ ሚካኤል አበበ ደግሞ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አዘጋጅና አቅራቢ አሉላ ከበደ ወደ ውይይቱ ምራን እስቲ መልካም። የተጨበጡ መረጃ ኖሯቸው ሰዎች ቤተሰቦቻቸውን ራሳቸውን ከአደጋ ሊያድኑ የሚችሉበት ህጋዊ መንገዶችን የህግ ባለሙያዎች ከተለያየ አቅጣጫ እየተመለከታችሁ ነው። አነጋጋሪነቱ የሚቀጥል ጥያቄዎቹም እንደየግለሰቦቹ ሁኔታ በርካታ ይመስሉኛል። ቀደም ብሎ ባነሳችኋቸው ጭብጦች ውስጥም በመጠኑ የታየ በዚህ ሰዓት ከሚከታተሉ አድማጮቻችን አንዱ የራሱ ጉዳይ አድርጎ ሊያየው የሚችል አንድ ሰው የጥገኝነት ፍቃድ ሳያገኝ ወይም ደግሞ ተከልክሎ ለበርካታ ዓመታት ዩናይት ስቴትስን መኖሪያው አድርጎ ቤተሰብ አፍርቶ ከኖረ በኋላ በዚህ አይነት ሁኔታ ያለ ሰው ምን ሊያደርግ ይገባዋል? ፍጹም ከአንተ ልጀምር። እንግዲህ መጀመሪያ የዚህ ሰው ጉዳይ የዛኔ አሳይለም የተባለበት ምክንያቱን ሊለውጡ የሚችሉ አዳዲስ ነገሮች ካሉ አዳዲስ ማስረጃዎች ካሉ እነሱን ሰብስቦ ከጠበቃ ጋር ተመካክሮ ይሄ ጉዳይ እንደገና የሚከፈትበትን መንገድ መፈለግ ማለት ነው። ለምሳሌ እሱ የዛኔ ቤተሰቦች ጋር እንዲ እንዲደርሶ ነበር ብሎ ያንን ወይም እሱ ላይ ብሄድ እንዲ እንዲ ያደርጉኛል ብሎ አመልክቶ ከነበረና ማስረጃ ከሌለው አሁን ግን ቤተሰቦቹ ጋር የደረሰ አደጋ ካለ ኢትዮጵያ የሰብአዊ መብት ሁኔታ ትልቅ ለውጥ ስላለ ያንን ሊያጠናክሩ የሚችሉለት አዲስ መረጃዎች ካሉ ኬዙ እምቢ ከተባለ በኋላ እሱም ፈልጎ ከጠበቃ ጋር ተመካክሮ ያንን ለማጠናከር መሞከር ነው። ከዛ ውጭ ግን የቤተሰብ አባሉ ለምሳሌ ሚስቱ ወይንም ባሏ አሜሪካዊ ዜጋ ከሆነ ያንን ወደ ግሪን ካርድ የግሪን ካርድ ማመልከቻውን ለማስገባትና ያ ኬዝ እንደገና በቤተሰብ በኩል በአሳይለም ሳይሆን በቤተሰብ በኩል የሚከፈትበትን መንገድ መፈለግ አሁንም ከጠበቃው ጋር መመካከር ነው። እነዚህ ሁለቱ ሁኔታዎች የማይሆኑለት ከሆነ ተክሌ ወዳለው ሁኔታ ይሄዳለሁ። ተይዞ ከመባረር ይልቅ ወደ ካናዳ ያለውትን ቤተሰቦቹን ፈልጎ፣ ምክንያቱም እስከማውቀው ድረስ ተክሌ ያርመኛል ከተሳሳት እዛ ዘመድ ካለ የአጎት ልጅ፣ የአክስት ልጅ፣ የእንጀራ አባት ወይንም እንደዚህ ሩቅ ዘመድም እንኳን ቢኖር በቤተሰብ ለማገናኘት ወይም የፋሚሊ ሪዩኒፊኬሽን ብሎም ደግሞ አዲስ አሁን ተክሌ እንደነገረን የካናዳ መንግስት ያንን የነበረውን የሁለትዮሽ ውል እርግጥ ተፈጻሚ ስለማያደርግ አላደርግም ብሎ ስላሰበ እና ትንሽ የቦርደሩንም ነገር ስላላላው የመጨረሻው ኦፕሽን እንግዲህ ወደ ካናዳ የሚሄድበትን መንገድ መፈለግ ማለት ነው። ግን እዚሁ ቅድም ያልኳቸውን ሁለት ነገሮች ኬዙ የሚጠናከርበትን ከዚህ በፊት ያልነበሩ ማስረጃዎችን መሰብሰብና ከጠበቃው ጋር መመካከር። የቤተሰብ አባሉ ሚስቱ ወይንም ባሉ አሜሪካ የዜጋ ከሆነ ደግሞ ያ ጉዳይ የድሮ የአሳይለም ጉዳይ እንደገና ተከፍቶ ግሪን ካርድ የሚያገኝበትን መንገድ መፈለግ ነው ከጠበቃው ጋር በመመካከር መልካም የሚ እንግዲህ በአይምሮ እያሰላሰልኩ ነበር፣ ምን መጀመሪያ ላይ ሰው የምጠይቀው ብዬ ነው። ትልቁ ነገር በአብዛኛው ሰዎችን ሳነጋገር የመጀመሪያ ኮንሰልቴሽን ላይ ምን እንደተፈጠረ እንኳን በትክክል አልተገነዘቡትም በጉዳያቸው ላይ። ስለዚህ አንደኛውና መጀመሪያ መደረግ ያለበት ፋይላቸውን የኢሚግሬሽን እንትናቸውን በሙሉ መያዝ አለባቸው። አሁን ምን አይነት ነገር አለ እንግዲህ መጠንቀቅ ያለብን አድራሻቸውን ስንሰጥ፣ ምናልባት ለኢሚግሬሽን ያሉበትን አሁን አድራሻ ላለመቀስቀስ አድራሻን ወይም በፖስታ ሳጥን ቁጥር አስተካክሎ የኢሚግሬሽን ፋይላቸውን አስገልብጦ ማየትና እያንዳንዷን ነገር መመርመር ያስፈልጋል። ስለዚህ ወደ ጠበቃ ጋር እንኳን ሲሄዱ ከዚህ በፊት ጠበቃ የነበራቸው ሰዎች ከሆኑ ከጠበቃቸው ላይ የድሮ ፋይላቸውን፣ ጠበቃ ደግሞ ሳይኖራቸው ወይንም ግንጥል ወረቀት ካላቸው ከመጀመሪያው ከጠበቃ ጋር ሆኖ ያላቸውን የኢሚግሬሽን ታሪካቸውን በሙሉ አንድ ላይ አሰባስቦ ያንን ማየት ያስፈልጋል። ያንን ማድረግ ሶስት ነገሮችን ይረዳል። አንደኛ እነሱ ራሳቸው የረሱት ለምሳሌ ወንድምና እህት ድሮ ያመለከተላቸው የቆየ ነገር ሊኖር ይችላል፣ ሊቀሰቀስ የሚችል ሁለተኛ ነገር ሌላ ሌላ ነገሮች በዛ ውስጥ የተገለጡ ችግር ሊያመጡ የሚችሉ አሁንም እንደገና መልሰው ሊያስቸግሯቸው የሚችሉ ነገሮች ይገለጣሉ። ሶስተኛ ነገር ደግሞ በአጠቃላይ ምን መደረግ እንዳለበት ለኢሚግሬሽን ለጠበቃው ትክክለኛ የሆነ ምሪት ይሰጠዋል። ይሄ የመጀመሪያ ነገር ነው ብዬን የማስበው ሁለተኛው፣ ይሄ ቅድም ካናዳው ወንድማችን እንደነገረን ማንነትን የሚገልጹ ወረቀቶች በጣም ወሳኝ ናቸው። እኔ አሁን ለምሳሌ የሚጌታቸው ነው ስሜ፣ ነገር ግን ድሮ ስሜ የምስራት ጌታቸው ቦሎዲያ ነበር። አሁን ያ ተቆርጦ እንትን ብሎ ነው ያለው። ብዙዎቻችን እንደዚህ የስም ለውጥ የስምንት ነገሮች አሉ። ስለዚህ ሰነዶችን በሙሉ ማንነታችን የሚገልጽ ከሌሎች ሰዎች ጋራ ማለት ከወንድም፣ ከህት፣ ከአባት፣ ከእናት ጋራ የምንዛመድባቸውን የልደት ሰርተፍኬቶችን የሚገልጽ ከድሮ የነበሩ እኛን ማንነታችን የሚገልጹ ወረቀቶችን በሙሉ ማሰባሰብ ያስፈልጋል። እነኚህ ከሁሉ ነገር አስቀድሞ እና ያው ይሄንን ይዞ ጠበቃ ጋር በመሄድ ጉዳይን በደንብ አድርጎ ማወቅና እንዴት ማድረግ እንዳለባቸው መከታተል የሚያስፈልግ ይመስለኛል። አንድ ነጥብ አንድ ነጥብ የተዘነጉ ነጥቦች አሉ። አንደኛው ቅድም ፍጹሜ የጀመረው ወደ ካናዳ የሚመጡ ሰዎች እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ ልጅ፣ ባል ወይም ሚስት ያላቸው ሰዎች በሙሉ በድንበር መጥተው ማመልከት ይችላሉ፣ ይሄን ማረጋገጥ እስከቻሉ ድረስ አሜሪካ መጥተው ቪዛ ያላቸው የካናዳ ቪዛ ያላቸው የቪዚተር ቪዛ ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የሌላም ጉዳይ ያላቸው ሰዎች ሕጉ አይከለክልም። በቀጥታ ቶሮንቶ ኦር ካልገሪ ኦር ቫንኩቨር ኤኒዌር መጥተው ማመልከት ይችላሉ። ይሄ ሕጉ የሚመለከተው ሴፍ ሰርድ ካንትሪ የሚመለከተው በድንበር በመኪና ወይም በአውቶቡስ ወይም በባቡር አቋጠለ የመጡ ሰዎች ነው። ሶስተኛ በጣም አስፈላጊው ነገር አሉላ ከአሜሪካ ወደ ካናዳ ሰዎች ሲመጡ ማወቅ ያለባቸው አሜሪካ እና ካናዳ መረጃ ይለዋወጣሉ፣ አንዳቸው ስለአንዳቸው ስላሉ ሰዎች ማለት ነው። እና ወደዚህ ሲመጡ የካናዳ ባለስልጣናት ከአሜሪካ የሚመጡትን ሰዎች ሰነድ፣ ኢንፎርሜሽን፣ መረጃ፣ አንዳንድ ነገሮች ከዛ ሊ በከፊል ወይም በሙሉ ሊቀበሉ ይችላሉ፣ ሊወስዱ ይችላሉ። ስለዚህ እዚህ መጥቶ የሚያመልክቱ ሰዎች በጣም መጠንቀቅ አለባቸው። እዛ የነገሩት ታሪካቸው እዚህ ከሚነግሩት ጋር እንዳይጋጭ ወይንም በጣም ከፍተኛ የሆነ ልዩነት እንዳይኖረው። አንዳንድ ጥቃቅ ልዩነቶች ሊኖሩ ይችላሉ፣ ማሻሻያዎች፣ ማስተካከያዎች። ምክንያቱም ሜሞሪያችን ወይም የማስታወስ ብቃታችን አንዳንድ ጊዜ አንድ አይደለም። ሶ ከዛ ውጭ ግን ይሄ ማብራሪያ ኤክስፕላኔሽን የሌላቸው ልዩነቶች እንዳይኖሩ በጣም መጠንቀቅ አለባቸው። አይቲንክ እነዚህን ነገሮች ማወቅ አለባቸው ብዬ እገምታለሁ። አሉላ፣ አመሰግናለሁ። እዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች በዚህ ተጨማሪ ጥያቄዎች ሊኖራቸው ይችላል። እንደደረሰን አድማጮችን እናበረታታለን፣ ጥያቄዎቻችሁን ላኩ። እንደደረሱን እናንተን መልሰን ለማግኘት ተጨማሪ ማብራሪያም ለማግኘት እንሞክራለን። አዳዲስ የሚወጡ ሁኔታዎችንም እንዲሁ እየተከታተልን እንዘግባለን። ዶክተር ሚካኤል አበበ ከቶሮንቶ ካናዳ፣ የሚጌታቸው ከሳን ሆዜ ካሊፎርኒያ፣ እሱማቻ ሚለ ከዚህ ከዋሽ ከቨርጂኒያ እንግዶች የሶስታችሁንም ለሙያዊ ትንታኔያችሁ ለጊዜያችሁ አመሰግናለሁ። እግዜር ስጥልኝ። መልሰን እንደምናገኛችሁ ተስፋ አደርጋለሁ። መልካም ቀን። አሉላ፣ እግዜር ይስጥልኝ። እግዚአብሔር ይስጥልኝ አለ አመሰግናለሁ። ጊዜ ስጥልንኛ ደሞ አንተና አመሰግናል አመሰግናለሁ። አዲሱ የዩናይት ስቴትስ ኢሚግሬሽን ጉዳይ አነጋጋሪነት ዛሬ ያነበብነውን በቅርቡ በትላንትና ዕለት የተፈጸመውን አዲስ ለውጥ ጨምሮ አነጋጋሪነቱ ቀጥሏል። ና በሌሎች ፕሮግራሞቻችን እንመለሳለን። ታዲያ አዲሱ ቀጣዩ መልእክት ወይም ይዘት ሰሞኑን ያቀረብ ነው ከነኚህ ርዕሶች ጋር ተዛምዶ ከአድማጭ የደረሰና ያቀረብ ነው ነው ስማቸውን ወደ ኋላ ላይ እንገልጻለን። ጀመር አድርገን ሙሉን ማድረግ ማቅረብ ሳንችል ቀርተናል። አድማጫችን የሁልጊዜም አድማጭና ንቁ ተሳታፊ ናቸው። ስማቸው ስንጠቅስ እናስታውሳለን። ለአሜሪካ ድምፅ የአማርኛው አገልግሎት አሉላና አዲሱ በምታቀርቧቸው አንዳንድ ወቅታዊ ዝግጅቶችና ውይይቶች ላይ አስተያየት እንዲሰጥ ትጋብዛላችሁ ሲላህ ግን አታቀርቡም ሲሉ ይተቹናል። አዲሱ የአስተያየትም ሆነ የጥያቄ መምረጫ መመዘኛችሁ ምን እንደሆነ ማወቅ አልችልም ሲሉ ቅሬታቸውን በመግለጽ ነው የሚጀምሩት። ህሩይ የተባሉት አድማጫችን ከዚሁ ከዋሽንግተን አካባቢ በጻፉልን የኢሜል አስተያየት መለኪያችን የእኔና ያንተ ሳይሆን የአሜሪካ ድምፅ ሬዲዮ ጣቢያ መለኪያ ነው የምንጠቀመው። ለማንኛውም ስለ አስተያየቱ እያመሰገን ለምሳሌ ይላሉ ህሩይ። ለምሳሌ ጥያቄያቸውን ሲያስረዱ፣ ለምሳሌ አሉላ ፍልሰተኝነትን በሚመለከት የአሜሪካ ፕሬዚዳንት ያወጡትን መመሪያ አስመልክቶ ከሶስት ጠበቆች ጋር ሰሞኑን ባቀረበው ውይይት ያልተረዳውት ወይም የተሳሳተ መረጃ በሚመለከት በሚል ጥያቄ አቅርቤ ነበር። በራዲዮ መጽሔትም ሆነ ከዚያ በፊት በተላለፈው ውይይት ላይ አልቀረበም ይላሉ። በኔ አስተያየት በዝግጅት ክፍላችሁ የተላለፈ መረጃ ቀደም ብለው እንደ ተቹት ጠንከራ አድርገው አድማጭን ግር ካሰኘ ወይም ከተሳሳተ ቅድሚያ ተሰጥቶት መረጃው መታረም ወይም መብራራት ይኖርበታል። ይላሉ ሁሉ ይቀጥላሉ። ይብራራልኝ የሚል ጥያቄ ሲመጣ ችላ ማለት ያለባችሁ አይመስለኝም። ከሦስቱ እንግዶቻችሁ ሁለቱ የሰጡት መግለጫ ቁልጭ ያለ ስለሆነ አመሰግናለሁ። አቶ ፍጹም አቻምየለህ ግን ጥገኝነት ያገኙ ሰዎች ቤተሰቦቻቸውን የማምጣት መብታቸው ለስድስት ወር ታግደዋል ያሉት ግልጥ አይደለም። አዲስ የወጣውን የፕሬዝዳንቱን የአፈጻጸም መመሪያ አንብቤው ነበር። መመሪያው ጥገኝነት የተሰጣቸውን ግለሰቦች ቤተሰቦች እንደማይመለከት በግልጥ ይናገራል። ታዲያ ለስድስት ወር የታገደው ምንድን ነው? እኔ እንደገባኝና የኢሚግሬሽን ቢሮ ዩኤስሲአይኤስ ካሰራጫው ደብዳቤ እንደተረዳሁት ለስድስት ወር የታገደው ለሥራ ወደዚህ ሀገር የሚመጡ ሰዎች ፈቃድ መጠየቂያ ቅዝ 129 ወይም 907 ነው። እናም ይህን ጥያቄ እንደገና እንዲብራራ አድርጉልን ያሉት ጥያቄ ይብራራል የቆየበትን ምክንያት ከነኚህ ዝግጅቶች ቅደም ተከተል አካሄድ ጋር በተያያዘ ነው። አቶ ህሩ እናመሰግናለን። ጥያቄያቸውን ይዘን እነኚህን እንግዶች እናነጋግራለን። አሁን ወደ መጨረሻው ቅንብር ነው የምናልፈው። መጤጠል ዝንባሌ በደቡብ አፍሪካ ደቡብ አፍሪካ ውስጥ በመካሄድ ላይ ያለው የመጤ የጠል ጥቃት ከባድ ደረጃ ላይ በደረሰበት በአሁኑ ወቅት ይፋ የሆነ አዲስ ምርምር የውጭ ሀገር ሰዎች ለደቡብ አፍሪካ መጣኔ ሀብት ጠቀም ያለ አስተዋጽኦ እያበረከቱ መሆኑን ጠቁሟል። የደቡብ አፍሪካ የዘር ግንኙነቶች ተቋም ባወጣው ሪፖርት ደቡብ አፍሪካውያን መጤዎችን ከማጥቃት የስራ ፈጠራ ዘዴዎች፣ የመጣኔ ሀብት እድገት እና የሥራ ፈጠራን ጨምሮ የተለያዩ እውቀቶችን ከመጤዎቹ ቢቀስሙ በጠቀማቸው ይላል ከጆሐንስበርግ ቱሶ ኩማሎ ያጠናቀረው ዘገባ አለ ቆንጅታዬ ታቀርበዋለች አዲስ ምጣኔ ሀብት ገንቢዎቹ የደቡብ አፍሪቃ ነዋሪ መጤዎች በሚል ርዕስ የወጣው ይህ ሪፖርት ብዙዎች የውጭ ሀገር ሰዎች እዚያች ሀገር ለመኖር የጠቀማቸው የስራ ፈጠራ ዘዴያቸውና ታታሪ ሰራተኝነታቸው መሆኑን ሪፖርቱ ያስረዳል። የሚበዙት ኢትዮጵያውያን፣ ሶማሊያውያን፣ የባንግላዴሽ እና የፓኪስታን ሰዎች የሆኑት ደቡብ አፍሪቃ የሚኖሩ መጤዎች ሰማኒያ ከመቶ በየሰፈሩ የደቡብ አፍሪቃውያን ንብረት በሆኑ ቤቶች መደብሮችን ከፍተው የሚተዳደሩ ናቸው ይላል ሪፖርቱ። ታዲያ በቆረቆዙ ሰፈሮች ለሚኖሩ ደቡብ አፍሪቃውያን ባለቤቶች እነዚህ የምግብና የሌላም የቤት ቁሳቁስ መደብሮች የኪራይ ገቢ ምንጮቻቸው ናቸው። ሌሎች መጤዎች ደግሞ ጥሪታቸውን አንድ ላይ አድርገው ሲያበቁ በየከተማው የንግድ ቤቶችን ይከፍታሉ። አንዳንዶቹ እንዲህ ያሉት የውጭ ሀገር ሰዎች የንግድ ቤቶች ተስፋፍተውላቸው ትላልቅ የጅምላ መደብር ደረጃ እየደረሱ ከታወቁት የንግድ ተቋማት ጋር የሚወዳደሩም አሉ ይላል ሪፖርቱ። የዚህ ሪፖርት አቅራቢና በተቋሙ ተመራማሪ የሆኑት ራያን ማላን የውጭ ሀገር ሰዎች እንዲህ ባሉት ስራዎች ስለሚሰማሩ መደበኛ የስራ እድል ላይ ከሀገሬው ጋር የሚፎካከሩት በጣም ጥቂቶች መሆናቸውን ይናገራሉ። የውጭ ሀገር ሰዎች ይመጣሉ። እዚህ የመኖር መብት የላቸውም፣ ሰነድ የላቸውም፣ ጭንቅ ውስጥ ናቸው። ሌላ አማራጭ የላቸውም። አገራቸው መመለስ አይችሉም። ይህን ሁሉ ችግር ተቋቁመው ታዲያ በእነሱ ማህበረሰብ ውስጥ ያለው የሥራ አጥነት መጠን በአገረ ደቡብ አፍሪካውያን ዘንድ ካለው በግማሽ ያንሳል። በታታሪነታቸው ዋጋ ሳያስወድዱ ለነዋሪው ጥሩ አገልግሎት ስለሚሰጡ በአገሪቱ ገበያ ውስጥ መራመድ ችለዋል። የራሳቸውን የስራ መስክ ለመክፈት ያልቻሉ የውጭ ሀገር ሰዎች ደግሞ በየምግብ ቤቱ በግንባታና በግብርና ስራ በጣም ዝቅተኛ በሆነ ክፍያ ተቀጥረው እንደሚሰሩ ነው ጥናቱ የሚያመለክተው። ታዲያ በእነዚህ ስራዎች ተሰማርተው ያሉትም የውጭ ሀገር ሰዎች የራሳቸውንም የሀገሪቱን ምጣኔ ሀብት እየጠቀሙ መሆኑን ጨምሮ ያወሳል። ኪርዊን ሌቦን በደቡብ አፍሪቃዊ የጥናት ተቋም ተንታኝና የአደጋ ክትትል ጥናት ማዕከል የተባለ ተቋም ኃላፊ ናቸው። ደቡብ አፍሪካውያን በርትተው ከመጤዎቹ ትምህርት ቢቀስሙ የሀገሪቱ የኢኮኖሚ ሁኔታ አስቸጋሪም ቢሆን ስኬትን ሊያገኙ ይችላሉ ብለው ይመክራሉ። እድሎችን ፈልገው በማግኘት ረገድ በጣም ጎበዛዎች ናቸው። ይገባኛል የኔ ነው ስሜት የላቸውም። መወዳደር በሚያስፈልግበት ቦታ በኢኮኖሚያዊ መንገድ ነው የሚታገሉት። የንግድ ክልላቸው ላይ ተቀናቃይ ቢመጣባቸው ቀና በሆነ መንገድ ቅናሽ ዋጋ እየሰጡ ይታገሉታል እንጂ ወደ ሁከት መንገድ አይሄዱም። የገበያ ሁኔታ ቢቀያየር ሰለቸኝ የማያውቁ ታታሪዎች ናቸው። እንደ ኤሮፓውያን አቆጣጠር በ2008 እንደገና በ2015 ደግሞም፣ ዘንድሮ በዚህ ባለፈው ሰሞን ደቡብ አፍሪካ ውስጥ የስራ እድላችንን ይሻሙናል ወንጀል ይፈጽማሉ በሚል ሰበብ መጤጠል ጥቃቱ አገርሽቶ ከርሟል ባለፈው ወር ፕሪቶሪያ ውስጥ በርካታ የውጭ ሀገር ሰዎች መኖሪያ ቤቶችና መደብሮች ተዘርፈዋል ተቃጥለዋል በሰዎቹም ላይ ጥቃት ተፈጽሟል ከድርጊቱ በተያያዘ 140 የሚሆኑ ሰዎች ታስረዋል ደቡብ አፍሪቃ ውስጥ ናይጀሪያውያን፣ ዚምባብዌያውያን ከሞዛምቢክ ከሌሶቶ ከኮንጎ ዲሞክራሲያዊት ሪፑብሊክና ከማላዊ ተሰደው የሰፈሩ አሉ። ታዲያ በሀገሪቱ ዙሪያ ትናንሽ የቤት ቁሳቁስ መደብሮች ከፍተው የሚነግዱት ሶማሊያውያን አሁን ከፓኪስታኖች በኩል ተፎካካሪዎች እየገጠሟቸው ነው። ብዙዎች የውጭ ሀገር ሰዎች ከየሀገራቸው የፖለቲካ አለመረጋጋቱን፣ ጦርነቱን ወይም ደግሞ ደካማ የኢኮኖሚ ሁኔታ ሸሽተው የተሰደዱ ናቸው። የደቡብ አፍሪቃ ፖሊሲ አውጪ ባለስልጣናት የሀገሪቱ ዜጎች በዝች 27 ከመቶ ህዝቧ ስራ አጥ በሆነባት ሀገር ሁኔታውን በደንብ ተለማምደው ከሚኖሩት መጤዎች መማር የሚችሉበትን መንገድ ቢፈጥሩ የሚጠቅም መሆኑን ይህ አዲስ ሪፖርት ይመክራል። አድማጮች ስርጭታችን ሊገባደድ ጥቂት ደቂቃዎች ናቸው የቀሩን። የሙዚቃና የስልክ አስተያየቶቻችሁን ቀደም ብለን በጊዜ ጥረት ማካተት አልቻልንም። ታዲያ ለስንበት የተመረጠውን ሙዚቃ በመጠኑ ቢሆን እንጫወታለን። ባህታ ገብረ ህይወት የሚጫወተውን የቆየ ስልት ነው የመረጥንላችሁ። ይነጋ ሊመቻል ስለ መውደድ ነገር This <speaking in Spanish> is የምሽቱን ዝግጅታችንን በዚሁ ማብቃታችን ነው። አድማጮች ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሷ ናሽዋ ጋር ከዋና አዘጋጇ ትዝታ በላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር ሌላው ባልደረባ አዲሱ አበበና ያስተናገድናችሁ እኔ አሉላ ከበደ አርቡ ከምሽት ሶስት ሰዓት ላይ ነገ በሌሎች ፕሮግራሞች እንመልሳለን። ትግርኛ ስርጭት ይቀጥላል። ያ በኩል ሰላም ተናደ ጌጀንቦታቢሆ ዲጀነው ተቃሚው ጌጀነው ተቃሚው